አውስትሬልያ ለፍልስጤም አገራዊ እውቅና ለመስጠት እሳቤ እንዳላት ታመለከቱ፣ አውስትሬልያ ሜክሲኮን ሁለት ለባዶ ረታች፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ከጅቡቲ ወደ የመን በጀልባ ይጓዙ የነበሩ 38 ኢትዮጵያውያን ሕይወታቸውን አጥተዋልን። ኢትዮጵያውያኑ ተጭነውባት የነበረችው ጀልባ ለአደጋ የተጋለጠችው ከሰሜናዊ ምስራቅ ጅቡቲ ጎዶሪያ የባህር ጠረፍ ላይ ሲሆን በጠቅላላው ስልሳ መንገደኞችን ጭና ነበር። በጅቡቲ የኢትዮጵያ ኤምባሲ ባወጣው መግለጫ የአደጋው ምክንያት እየተመረመረ እንደሁ የጠቀሰ ሲሆን አያይዞም ላለፉት አምስት ዓመታት ባለፉት አምስት ዓመታት መቶ ሰማንያ ዘጠኝ ኢትዮጵያውያን በጀልባ አደጋ ሳቢያ ሕይወታቸውን ያጡ መሆኑን አስታውቋል። አምባሳደር ብርሃኑ ጸጋይም የተሰማቸውን ሐዘን በሚስዮኑ ስም ገልጠዋል። የውጭ ጉዳይ ሚኒስትር ፔኒ ዎንግ አውስትራሊያ ለፍልስጤም አገራዊ ዕውቅና ለመስጠት እሳቤ እንዳላት ጠቁመዋል። ሴናተር ዎንግ ለእስራኤልና ፍልስጤም የወደፊት ደህንነትና ብልጽግና ብቸኛው አማራጭ የሁለት መንግስታት መፍትሄ ነው ብለዋል። አክለውም ማለቂያ የለሹን የአመፅ ክቦሽ የመቁረጫ ተስፋ ይኸው የሁለት መንግሥታት መፍትሄ ነው ሲሉ ተናግረዋል። ይህንኑ የውጭ ጉዳይ ሚኒስትር ፔንዮንግ ንግግር ተከትሎ የፌዴራል ተቃዋሚ ቡድኑ የውጭ ጉዳይ ቃል አቀባይ ሴናተር ሳይመን በርሚንግሃም በበኩላቸው እኒህን ነገሮች መናገሩ ቀላል ነው። ይሁንና በጣምራ ለተኩስ አቁም መገፋፋት ሐማስን ባለበት እንዲቆይ ማድረግ ይሆናል። ለሁለት መንግሥታት መፍትሄ የሚበጅ አይነት ውጤት ወይም ሁኔታዎችን እንደማይፈጠር እርግጥ ነው ብለዋል። በሚሊዮን የሚቆጠሩ ሙስሊሞች በመላው ዓለም የኢድ አልፈጠር ክብረ በዓልን በዛሬው ዕለት ኦክቶበር 10 መጋቢት ሁለት እያከበሩ ይገኛሉ። የኢድ አልፈጥር በዓል የቅዱስ ረመዳን የጾም ማብቂያን በማብሰር የሚከበር ሲሆን፣ የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልቤኒዚ በርካታ ሙስሊሞች ጋዛ ውስጥ ደርሶ ባለው የሰብአዊ ሁኔታዎች በሐዘን ተውጠው ቀኑን አስበው እንደሚውሉ አመላክተዋል። የሊባኖስ ሙስሊም ማኅበር ጸሐፊ ጀማል አልጂር ዋነኛ በሆነው የሲድኒ ላኬምባ መስጊድ አንድም ፖለቲከኛ እንዳልተጋበዘ ተናግረዋል። በጋዛ ጤና ሚኒስቴር መግለጫ መሠረት ከ33,000 በላይ ፍልስጤማውያን ተገለዋል። በኦክቶበር 7ቱ የሐማስ ጥቃት 1200 ሰዎች እስራኤል ውስጥ የተገደሉ ሲሆን ከ200 በላይ ታግተዋል። ጠቅላይ ሚኒስትር አብይ አሕመድም በበኩላቸው ለኢትዮጵያውያን ሙስሊሞች የኢድ አልፈጠር በዓል መልካም ምኞት መልእክት አስተላልፈዋል። የኤሊስ ስፕሪንግስ ከንቲባ ማት ፓተርስን ወጣቶች ላይ የተጣለው የሰዓት እላፊ ገደብ ሲያከትም ተጨማሪ የፖሊስ ኃይል እንዲሰማራ የሚሹ መሆኑን ገለጡ። በወጣቶቹ ላይ የተጣለው የሰዓት እላፊ ገደብ በሚቀጥለው ሳምንት ማክሰኞ ኤፕሪል 15 ያበቃል። የኒው ሳውዝ ዌልስ የሕዝብ ትምህርት ቤት ዳይሬክተሮች የአስተማሪ ጉድለትን ለማሟላት በመማሪያ ክፍሎች ውስጥ ተገኝተው እንዲያስተምሩ ግድ ሊሰኙ ነው። በአዲሱ መመሪያ መሠረት የአስተማሪዎችን እጥረት ለማሟላት በሳምንት ለሦስት ቀናት በመማሪያ ክፍሎች ተገኝተው ማስተማር ይጠበቅባቸዋል። ለውጡን ይፋ ያደረጉት የኒው ሳውዝ ዌልስ ትምህርት ሚኒስትር ፕሮ ካር ናቸው። የዩናይትድ ስቴትስ ፌዴራል ቢሮ ምርመራ ዳይሬክተር ክሪስቶፈር ራይ ሩሲያ፣ ቻይናና ኢራን ለዩናይትድ ስቴትስ ብሔራዊ ደህንነት ቁልፍ የውጭ ስጋቶች ናቸው ሲሉ ገለጹ። አቶ ራይ የብሔራዊ ደህንነት ስጋቶች በጣሙን የተወሳሰቡና ያረቀቁ ናቸው ያሉ ሲሆን፣ በማከልም በተለይም በቻይና ላይ አነጣጥረው የትውልዳችን አደገኛ ስጋት ሲሉ አመላክተዋል። የአውስትሬሊያና ሜክሲኮ የሴቶች እግር ኳስ ቡድናት ለ2024 ፓሪስ ኦሎምፒክ ባካሄዱት የወዳጅነት ግጥሚያ አውስትሬሊያ ሜክሲኮን ሁለት ለባዶ ረታለች። የወዳጅነት ግጥሚያው የተካሄደው ቴክሳስ ውስጥ ነበር። በቀጣዩ የወዳጅነት ግጥሚያ የአውስትሬሊያ የሴቶች ብሔራዊ እግር ኳስ ቡድን ማቲልዳስ አርብ ሜይ 31 አደላይድ ላይ እንዲሁም ሰኞ ጁን 3 ሲድኒ ላይ ከቻይና ብሔራዊ የሴቶች እግር ኳስ ቡድን ጋር ይጋጠማሉ። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 37 ኢትዮጵያ ብር ከ41 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 16 ከፍተኛ 30። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 22። ሜልበርን ብራ ይሆናል። ዝቅተኛ 14 ከፍተኛ 18። ሆባርት በከፊል ደመናማ ይሆናል። ዝቅተኛ 9 ከፍተኛ 17። ካምብራ በአብዛኛው ፀሐማ ሆኖ ይውላል። ዝቅተኛ 3 ከፍተኛ 20። ሲድኒ በአብዛኛው ፀሐማ ሆኖ ይውላል። ዝቅተኛ 13 ከፍተኛ 23። ብሪስበን አብዛኛው ፀሐያማ ሆኖ ይሆናል። ዝቅተኛ 13 ከፍተኛ 27። ዳርዊን ፀሐያማ ይሆናል። ዝቅተኛ 22 ከፍተኛ 37። አዲስ አበባ ፀሐያማ ይሆናል። ዝቅተኛ 1 10 ከፍተኛ 25። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናስመለን። ከጅቡቲ ወደ የመን በጀልባ ይጓዙ የነበሩ 38 ፍልሰተኛ ኢትዮጵያውያን ሕይወታቸውን አጡ። የውጭ ጉዳይ ሚኒስትር ፔኒ ሆንግ አውስትሬሊያ ለፍልስጤም አገራዊ ዕውቅና ለመስጠት እሳቤ እንዳላት አመላከቱ። አውስትሬሊያ ሜክሲኮን ሁለት ለባዶ ረታች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።